የዲ ደብልዩ ዜና። በመጀመሪያም ዋና ዋና ዜና የኢትዮጵያ የሕዝብ ተወካዮች ምክር ቤት የሀገሪቱ መንግስት ባለፈው ማክሰኞ የደነገገውን የአስቸኳይ ጊዜ አዋጅ አጸደቀ። ምክር ቤቱ ሰባት አባላት ያሉት የአስቸኳይ ጊዜ አዋጅ መርማሪ ቦርድ አቋቁሟል። የኢትዮጵያ መንግስት ግዙፉ የፌስቡክ ኩባንያ የጠቅላይ ሚኒስትር አብይ አህመድን መልእክት በማጥፋት ከህወሀት ጋር አብሯል ሲል ከሰሰ። የመንግስት ኮሚኒኬሽን አገልግሎት ክሱን ያቀረበው ፌስቡክ ባለፈው እሁድ ጠቅላይ ሚኒስትሩ በተረጋገጠ ገጻቸው ያሰፈሩትን መልእክት ትናንት ጠዋት ካጠፋ በኋላ ነው። የምስራቅ አፍሪቃ የልማት በይነ መንግስታት ወይም ኢጋድ ዋና ጸሐፊ ወርቅ ነህ ገበየሁ በኢትዮጵያ ውጊያ የገጠሙ ኃይሎች ውጥረቱን አርግበው ለኢትዮጵያና ለቀጠናው ጥቅም ሲሉ ልዩነቶቻቸውን በብሔራዊ ውይይትና እርቅ እንዲፈቱ ጥሪ አቀረቡ። የኢትዮጵያ ጎረቤት ኬንያ፣ የአውሮፓ ህብረትና አሜሪካ የተባባሰው ውጊያ እንዳሳሰባቸው ስጋታቸውን እየገለጹ ነው። ዓለም አቀፉ ማህበረሰብና የኢትዮጵያ ጎረቤቶች ውጊያው እንዲቆም ግፊት በሚያደርጉበት በዚህ ወቅት አዲስ አበባ በቅርቡ የሾመቻቸውን ከሶስት መቶ በላይ ባለስልጣናት መርቃ ወደ ጦር ግንባር ሸኝታለች። ዜናው በዝርዝር። የኢትዮጵያ የህዝብ ተወካዮች ምክር ቤት የሀገሪቱ መንግስት ባለፈው ማክሰኞ የደነገገውን የአስቸኳይ ጊዜ አዋጅ አጸደቀ። ምክር ቤቱ ሰባት አባላት ያሉት የአስቸኳይ ጊዜ አዋጅ መርማሪ ቦርድ አቋቁሟል። የሀገር ህልውናና ሉዓላዊነት ላይ የተደቀነን አደጋ ለመከላከል በሚል ባለፈው ማክሰኞ ለስድስት ወራት የተደነገገውን የአስቸኳይ ጊዜ አዋጅ በኢትዮጵያ ሕዝብ ተወካዮች ምክር ቤት በአንድ ተቃውሞ በአብላጫ ድምፅ በዛሬው ዕለት ጸድቋል። የኢትዮጵያ መንግስት በሚቆጣጠራቸው መገናኛ ብዙሃን የተሰራጨ መረጃ እንደሚያሳየው አዋጁን የማስፈጸም ኃላፊነት የተሰጠው የአስቸኳይ ጊዜ አዋጅ መምሪያ እዝ የኢትዮጵያ ጦር ጠቅላይ ኤታማዦር ሹም የሚመሩትና የብሔራዊ መረጃና ደህንነት አገልግሎት፣ የፌዴራል ፖሊስ፣ የፍትህ ሚኒስቴርና የመንግስት ኮሚኒኬሽን አገልግሎት ኃላፊዎችን ያካተተ የጸጥታ ኮሚቴ ተቋቁሞለታል። በፌዴራል መንግስት ደረጃ የተቋቋመውን የክትትል ኮሚቴ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በሰብሳቢነት የሚመሩት ሲሆን ሶስት የተቃዋሚ ፓርቲ አባላትን ጨምሮ ዘጠኝ ባለስልጣናት የተካተቱበት ነው። በክልሎች ርዕሰ መስተዳድሮች በበላይነት የሚመሩት የአስቸኳይ ጊዜ አዋጅ መምሪያ እዝ ኮሚቴ መቋቋሙን ፋና ብሮድካስቲንግ ያሰራጨው መረጃ ያሳያል። በየትኛውም የሀገሪቱ ክፍል መከላከያ ኃይልን ወይም የትኛውንም ሌላ የጸጥታ አካል በማሰማራት ሰላምና ጸጥታ እንዲያስከብሩ ትዕዛዝ የመስጠት ስልጣን ያለው የአስቸኳይ ጊዜ አዋጅ መምሪያ እዝ ተጠሪነቱ ለጠቅላይ ሚኒስትሩ ነው የኢትዮጵያ የሕዝብ ተወካዮች ምክር ቤት ሰባት አባላት ያሉት የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ማቋቋሙን በዛሬ ዕለት ይፋ አድርጓል። አቶ ለማተሰማ የመርማሪ ቦርዱ ሰብሳቢ ሲሆኑ ወይዘሮ ወርቀሰሙ ማሞ ምክትል ሰብሳቢ ናቸው። የኢትዮጵያ መንግስት ግዙፉ የፌስቡክ ኩባንያ የጠቅላይ ሚኒስትር አብይ አህመድን መልእክት በማጥፋት ከህወሀት ጋር አብሯል ሲል ከሰሰ። የመንግስት ኮሚኒኬሽን አገልግሎት ክሱን ያቀረበው ፌስቡክ ባለፈው እሁድ ጠቅላይ ሚኒስትሩ በተረጋገጠ ገጻቸው ያሰፈሩትን መልእክት ትናንት ጠዋት ካጠፋ በኋላ ነው። ጠቅላይ ሚኒስትር አብይ አህመድ አሸባሪ ያሉትን ህዝባዊ ወያነ ሓርነት ትግራይ ለመመከት ለመቀለበስና ለመቅበር ኢትዮጵያውያን እንዲነሱ ጥሪ ያስተላለፉበትን መልእክት ፌስቡክ ማጥፋቱን በትናንትናው ዕለት አረጋግጧል። የድርጅቱ ቃል አቀባይ ኤሚሊ ኬይን የጠቅላይ ሚኒስትር አብይ አህመድ መልእክት ሁከትን ማነሳሳትና መደገፍ የሚከለክለውን የማህበራዊ መገናኛ ዘዴው ፖሊሲ ተላልፏል ሲሉ መናገራቸውን አሶሺየትድ ፕሬስ ዘግቧል። ከጠቅላይ ሚኒስትሩ የተረጋገጠ የፌስቡክ ገጽ የተወገደው ትናንት ማክሰኞ ጠዋት መሆኑን ቃል አቀባይቱ ተናግረዋል። የኢትዮጵያ የመንግስት ኮሚኒኬሽን ጉዳዮች አገልግሎት በዛሬው ዕለት ባወጣው መግለጫ ኢትዮጵያ ውስጥ ግጭት እንዲባባስ አበክረው የሚሰሩ እንደ ፌስቡክ አይነት የማህበራዊ ሚዲያዎች የጠቅላይ ሚኒስትራችንን መልእክት ከገጹ በመሰረዝ አጋርነቱን አሳይቷል የሚል ክስ አቅርቧል። ባለፈው እሁድ በወሎ ግንባር ውጊያ በበረታበት ወቅት ጠቅላይ ሚኒስትር አብይ አህመድ ባስተላለፉ መልእክት ለኢትዮጵያ የመሞት ግዴታ የሁላችንም እንጂ የተለየ ሞት እንዲሞት የሚጠበቅበት የተለየ አካል የለም ብለው ነበር። ኩባንያው የሀገራት መሪዎች በፌስቡክ በኩል የሚያስተላልፏቸውን መልእክቶች ሲያጠፋ ያሁኑ የመጀመሪያው አይደለም። የቀድሞው የአሜሪካ ፕሬዝደንት ዶናልድ ትራምፕ ስለ ምርጫ ማጭበርበር የጻፉት የተሳሳተ መልእክትና የብራዚሉ ፕሬዝደንት ዣየር ቦልሶናሮ ስለ ኮቪድ-19 ክትባት ባሰራጩት ሐሰተኛ መረጃ ተመሳሳይ ዕጣ ፈንታ ገጥሟቸው ያውቃል። የምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ ዋና ጸሐፊ ወርቅነህ ገበየሁ በኢትዮጵያ ውጊያ የገጠሙ ኃይሎች ውጥረቱን አርግበው ለኢትዮጵያና ለቀጠናው ጥቅም ሲሉ ልዩነቶቻቸውን በብሔራዊ ውይይትና እርቅ እንዲፈቱ ጥሪ አቀረቡ። የቀድሞው የኢትዮጵያ የውጭ ጉዳይ ሚኒስትር በዛሬው ዕለት ባወጡት መግለጫ የተኩስ አቁም እንዲደረግ ጥሪ አቅርበዋል። የዩጋንዳው ፕሬዚዳንት ዮሪ ሙሴቬኒ ወርቅነህ ገበየሁ በዋና ጸሐፊነት የሚመሩት የምስራቅ አፍሪቃ የልማት በይነ መንግስታት አባል አገራት መሪዎች በህዳር ሰባት ቀን ተገናኝተው በግጭቱ ላይ እንዲወያዩ ጠይቀዋል። የኬንያው ፕሬዚዳንት ሁሩ ኬንያታ በበኩላቸው ትናንት ረቡዕ ውጊያው እንዲቆም የሚጠይቅ መግለጫ ወጥተዋል። ኬንያታ በመግለጫቸው ውጊያ የገጠሙ ኃይሎች የጦር መሳሪያዎቻቸውን አውርደው ውጊያ በማቆም እንዲነጋገሩና ለዘላቂ ሰላም መንገድ እንዲፈልጉ ጥሪ አቅርበዋል። የትግራይ ኃይሎች ወደ ኢትዮጵያ ዋና ከተማ አዲስ አበባ በሚያደርጉት ግስጋሴ ያሰጋው ዓለም አቀፉ ማህበረሰብ ለውጊያው መፍትሄ እንዲበጅለት ዲፕሎማሲያዊ ግፊት እያደረገ ነው። ትናንት ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን የገለጹት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በኢትዮጵያ ያለው ሁኔታ ውደት እጅግ እንደሚያሳስባቸው ገልጸዋል። የሰሜን ኢትዮጵያ ውጊያ በተጀመረ በዓመቱ በአስደናቂ ፍጥነት እየተባባሰ ነው ያሉት የጀርመኑ ውጭ ጉዳይ ሚኒስትር ሃይኮ ማስ የተኩስ አቁም ይደረግ የሚለውን ጥሪ ተቀላቅለዋል። ህወሀትና የኦሮሞ ነጻነት ጦርን ጨምሮ አጋሮቹ የሚፈጽሙትን ጥቃት በአፋጣኝ ማቆም አለባቸው ያሉት ውጭ ጉዳይ ሚኒስትሩ የኢትዮጵያ መንግስትም በአየር የሚፈጽማቸውን ድብደባዎችና የክተት ጥሪ እንዲያበቃ ጥሪ አስተላልፈዋል። ዛሬ ሐሙስ ባወጡም መግለጫ ብሔር ተኮር የጥላቻ ንግግር ለኢትዮጵያ አንድነት መርዝ ነው ሲሉ ሃይኮማስ አስጠንቅቀዋል። የአውሮፓ ህብረት በዛሬው ዕለት በኢትዮጵያ አስቸኳይና ትርጉም ያለው የተኩስ አቁም እንዲደረግና ያለአንዳች ቅድመ ሁኔታ ፖለቲካዊ ድርድር እንዲጀመር ጠይቋል። ህብረቱ ባወጣው መግለጫ የኤርትራ ወታደሮች ከኢትዮጵያ ግዛት ሙሉ በሙሉና በአፋጣኝ ሊወጡ እንደሚገባም አሳስቧል። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ትናንት ማምሻውን በሰጡ መግለጫ ድርድር እንዲጀመር ጥሪ አቅርበዋል። የአሜሪካ ዜጎች፣ የአሜሪካ መንግስት ሰራተኞች ደህንነትና የኤምባሲያችን ጸጥታ ቅድሚያ የምንሰጠው ጉዳይ ነው። በሀገሪቱ የሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጅ መደንገጉን ልብ ብለን አለም። ሁሉም ወገኖች እንዲታቀቡ፣ ግጭት እንዲያቆሙ፣ የሰላማዊ ሰዎች ደህንነትና መብቶቻቸው መከበራቸውን እንዲያረጋግጡ ጥሪ እናቀርባለን። ከቀናት በፊት ውጭ ጉዳይ ሚኒስትሩ እንዳሉት ህወሓት የደሴና የኮምቦልቻ ከተሞችን ተቆጣጥሯል መባሉ አስደንግጦናል። የውጊያው መራዘም በኢትዮጵያ በርካታ ሰዎችን እያሰቃየ ያለውን ሰብአዊ ቀውስ ያራዝመዋል። ሁሉም ወገኖች ወታደራዊ እርምጃ ማቆምና ያለቅድመ ሁኔታ የተኩስ አቁም ድርድር መጀመር አለባቸው። Uh, without preconditions. የአሜሪካ የአፍሪቃ ቀንድ ልዩ ልዑክ ጄፍሪ ፌልትማን ለሁለት ቀና ጉብኝት በዛሬው ዕለት አዲስ አበባ ገብተዋል። ፌልትማን በአዲስ አበባ ቆይታቸው ሁሉም ኢትዮጵያውያን ለሰላም ቁርጠኛ እንዲሆኑና ቅሬታቸውን በውይይት እንዲፈቱ መልእክት እንደሚያስተላልፉ ኔድ ፕራይስ ተናግረዋል። አንገብጋቢ የሆነ ስራ ካለባቸው ውጪ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ሰራተኞች በፈቃደኝነት ወደ አገራቸው እንዲመለሱ የአሜሪካ ውጭ ጉዳይ መስሪያ ቤት ፈቃድ መስጠቱን ሬውተርስ ዘግቧል። ዓለም አቀፉ ማህበረሰብና የኢትዮጵያ ጎረቤቶች ውጊያ እንዲቆም ግፊት በሚያደርጉበት በዚህ ወቅት አዲስ አበባ በቅርቡ የሾመቻቸውን ከ360 በላይ ባለስልጣናት መርቃ ወደ ጦር ግንባር ሸኝታለች። ዛሬ በአበበ ቢቂላ ስታዲየም በተደረገው ሽኝት ወደ ግንባር የተሸኙት 363 የከተማዋ ባለስልጣናት የመጀመሪያው ዙር ዘማቾች ናቸው ተብሏል። ዘማቾቹ በአውደ ውጊያ ተሰልፈው ለመንግሥት ጦር ድጋፍ በመስጠት የአመራር ሚና ይጫወታሉ መባሉን ስዩም ጌቱ ከአዲስ አበባ ዘግቧል። በስነሥርዓቱ ላይ ተገኝተው ንግግር ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ የእኔና የእናንተ ትውልድ ታሪክ የምናበላሽ ትውልድ አይደለንም ሲሉ ተደምጠዋል። ትናንት አባቶቻችን ሉዓላዊነቷን፣ የግዛት አንድነቷን ጠብቀው ለእኛ ያስረከቡን እጅግ በመጠቀው ወኔያቸው ተመወጥተው ነው የእኔና የእናንተ ትውልድ ታሪክ የምናበላሽ ትውልድ አይደለንም። የመጣብንን ፈተና ድል ለማድረግ እንዘምታለን፣ ያለ መስዋዕትነት ድል የለምና። በኢትዮጵያ ታሪክ ውስጥ መሸነፍ አይፈቀድም፣ አንሸነፍም። የአዲስ አበባ አስተዳደር ከሁለት ቀናት በፊት የክተት ጥሪ አድርጎ ነበር። ዛሬ በተደረገው የሽኝት መርሃ ግብር የከተማዋ ወጣቶችና ነዋሪዎች መገኘታቸውን የዶይቸቨለው ስዩም ጌቱ ዘግቧል። የከተማዋ ወጣቶች ወደ ማሰልጠኛ ተቋማት እንዲገቡ በመርሃ ግብሩ ላይ ጥሪ ቀርቧል። ይህ ዶይቸቨለ ነው። ከሱዳን ጦር ቅርብ ወዳጅነት ያላቸው የተባበሩት አረብ ኤሚሬቶችና ሳውዲ አረቢያ ከአሜሪካና ብሪታንያ ጋር ሆነው በመፈንቅለ መንግስት ከስልጣን የተነሳው የሱዳን ሲቪል አስተዳደር ወደ ቦታው እንዲመለስ ጥሪ አቀረቡ። አራቱ አገሮች ትናንት ረቡዕ ባወጡ መግለጫ ዓለም አቀፉ ማህበረሰብ ስለ ሱዳን ነባራዊ ሁኔታ ያለውን ስጋት እንጋራለን ብለዋል። በሲቪል ፖለቲከኞች የሚመራው የሽግግር መንግስትና ተቋማቱ ወደ ነበሩበት እንዲመለሱ አገራቱ ጥሪ አቅርበዋል። በአሜሪካ ውጭ ጉዳይ ምስሪያ ቤት በኩል ይፋ በሆነው መግለጫ አራቱ አገሮች የታሰሩ እንዲፈቱ፣ በአገሪቱ የተደነገገው የአስቸኳይ ጊዜ አዋጅም እንዲነሳ ጠይቀዋል። በሱዳን ቦታ የለውም የሚለው የአራቱ አገሮች መግለጫ ሁሉም ወገኖች የተሳካ ውይይት እንዲያደርጉና ለሱዳን ህዝብ ሰላምና ደህንነት ቅድሚያ እንዲሰጡ ግፊት አድርጓል። ለሱዳን ጦር ታዳላለች የምትባለውና የቀድሞው የጦር መኮንን አብዱል ፋታህ አልሲሲ በፕሬዝዳንትነት የሚመሯት ግብፅ ግን በመግለጫው አልተካተተችም። የብሪታንያ የመድኃኒት ተቆጣጣሪዎች ምልክት የሚያሳዩ ህሙማንን ለማከም በአፍ የሚወሰድ የኮቪድ-19ን ክብል ስራ ላይ እንዲውል ፈቃድ ሰጡ። ሞልኑ ፒሪቨር የሚል ስያሜ የተሰጠውን ክብል በቀን ሁለት ጊዜ ተጋላጭ ለሆኑና ከኮቪድ ህመም ላገገሙ የሚሰጥ መድኃኒት ነው። መቀመጫቸውን በአሜሪካ ያደረጉት ሚየርክና ሪጅባክ የተባሉ ሁለት የመድኃኒት አምራቾች የተሰራው እንክብል መካከለኛ የኮቪድ ምልክት ለሚያሳዩ ህሙማን እንዲሰጥ የብሪታንያ የመድኃኒቶችና የጤና አገልግሎት ውጤቶች ተቆጣጣሪ ባለስልጣን በዛሬው ዕለት ፈቃድ ሰጥቷል። ይህ ዶይቸቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። የኢትዮጵያ የሕዝብ ተወካዮች ምክር ቤት የሀገሪቱ መንግስት ባለፈው ማክሰኞ የደነገገውን የአስቸኳይ ጊዜ አዋጅ አጸደቀ። የኢትዮጵያ መንግስት ግዙፉ የፌስቡክ ኩባንያ የጠቅላይ ሚኒስትር አብይ አህመድ መልእክት በማጥፋት ከህወሓት ጋር አብሯል ሲል ከሰሰ። ዜናው በዚሁ አበቃ። ጤና ይስጥልኝ።